የባለ ብዙ ቀለም ሐሳቦች መናኸሪያ ረጅም የአብሮነት ጎዳና ነው። ጋቢና ቪኦኤ የአዲሱ ትውልድ ድምፅ። እንደምናመሻችሁ የጋቢና ቪኦኤ አድማጮች፣ ዛሬ ቀኑ ማክሰኞ መጋቢት 292012 ዓ.ም ነው። ለምሽቱ ከያዝናቸው ፕሮግራሞች አንዱን መርጠን እናስተዋውቃችሁ። በሶሻል ሚዲያም ላይ ሙሉ በመረጃ የተደገፉ ሳይሆኑ አሳሳች መልእክቶች አያለው እና ለምን እኔ የራሴን ነገር ይሄን ነገር ባረግ አብሮ የሚሰራ ሰው ባገኝ በሚል ሀሳብ ነው ይህንን ነገር የጀመርኩት። ሰዓት ይፈልጋል። ከስራ ሰዓት ሮጠን ነው አንዳንዴ እስከ ሌሊት አምሽተን እስከ ኩሌሊት ላይ የምንቆይበት ጊዜ ያለ፣ ይሄን ነገር ለመስራት የሰማችኋቸው የጤና ወግ የተሰኘው ጤና ነክ መረጃዎችን የሚያቀብል አውታር መስራቾች የሆኑትን ዶክተር ኤርሚያስ ካቻ እና ዶክተር ፍጹም ጥላሁንን ነው ሰፋ ያለ ውይይት ይኖረናል። አድማጮች የኮሮና ቫይረስ ስርጭትን ለመከላከል የአሜሪካ ድምፅ ሰራተኞች በየቤታችን እንገኛለን። የምትሰሙት ቅንብርም ከመኖሪያ ቤታችን የተሰናዳ ነው። ፕሮግራሙን በመምራት ጽዮን ግርማ፣ በማቀናበር ደግሞ ኤልያስ አስማረ። አብረናችሁ እናመሻለን። አብራችሁን ቆዩ። አሁን ለአጫጭር ዜናዎች ከሀብታሙ ስዩም ጋር ልተዋችሁ። አመሰግናለሁ ጽሆን ባለፉት 24 ሰዓታት ውስጥ ምርመራ ከተደረገላቸው 264 ሰዎች ውስጥ 8 ሰዎች በኮቪድ-19 ኮሮና ቫይረስ መያዛቸው መረጋገጡን የኢትዮጵያ ጤና ሚኒስቴር ዛሬ አስታውቀዋል። ቫይረሱ ከተገኘባቸው መካከል አንድ ኤርትራዊ፣ ሌሎች ደግሞ ኢትዮጵያን መሆናቸውን የገለጸው ሚኒስቴሩ በአጠቃላይ በቫይረሱ የተያዙ ሰዎች ሃምሳ ሁለት ደርሰዋልም ብለዋል። ከስምንቱ ሰዎች መካከል አምስቱ ከዱባይ መጥተው በለይቶ ማቆያ ውስጥ ክትትል ሲደረግላቸው ነበር ተብሏል። ከእነዚህ ውስጥ አንድ መጫትና የዘጠኝ ወር ልጇ እንደሚገኙም ተነግረዋል። በቫይረሱ ምክንያት የሞቱ ሰዎች ቁጥር ሁለት መሆኑን ሚኒስቴሩ ከቀናት በፊት ማስታወቁ ይታወሳል። ዓለም አቀፉ የጤና ድርጅት በመላው ዓለም የነርሶች እጥረት ሊፈጠር እንደሚችል አስጠንቅቀዋል። ድርጅቱ ዓለም ከኮቪድ-19 ቫይረስ ጋር እየተፋለመ ባለበት ሰዓት ይህ እጥረት መፈጠሩ አሳሳቢና በሚሊዮኖች የሚቆጠሩ ሰዎችን ሕይወት ለአደጋ ሊያጋልጥ እንደሚችል አስጠንቅቋል። የዓለም ጤና ቀንን በማስመልከት በአይነቱ የመጀመሪያ የሆነ ዓለም አቀፍ የነርሶች ወይም የሕክምና ሞግዚቶች ሪፖርት ይፋ ተደርገዋል። የዓለም የጤና ድርጅትና የዓለም አቀፍ ነርሶች ምክር ቤት በጋራ በመሆን ከመቶ ዘጠና አንድ ሀገራት ያገኙትን መረጃ በማጠናቀር ያሰናዱት ይህ ሪፖርት ነርሶች የሚሰሩት ስራ ከሚገባው ያነሰው ዋጋ እንደተሰጠው ጠቁመዋል። የነርሶችን ችሎታና ርኅራኄ ከማክበር ይልቅ ጥቃት ይደርስባቸዋል፣ ለመድሎ ይጋለጣሉ፣ በዝቅተኛ ክፍያ በአስጨናቂ ሁኔታ ለብዙ ሰዓታት እንዲሰሩ ይደረጋልም ሲል ወቅሰዋል። ነርሶች በዓለም ላይ ካሉ የጤና ባለሙያዎች ከግማሽ በላይን የሚሸፍኑ ሲሆን የማናቸውም የጤና ስርዓቶች የጀርባ አጥንት ናቸው ተብሏል። ሪፖርቱ በዓለም ላይ ከ28 ሚሊዮን ያነሱ ነርሶች እንደሚገኙ ጠቅሰዋል። በዚህ ስሌት መሠረት ዓለም ከምትፈልጋቸው የነርሶች ብዛት በ6 ሚሊዮን ቁጥሩ ያንሳል ተብሏል። የቻይና ጤና ባለሥልጣናት በኮሮና ቫይረስ ምክንያት የተከሰተ አዲስ ሞት ባለፉት 24 ሰዓታት ውስጥ አለመመዝገባቸውን ይፋ አድርገዋል። ይህ ከጥር ወር ወዲህ የመጀመሪያው ነው። የቻይና ብሔራዊ የጤና ኮሚሽን በዛሬው ዕለት እንዳስታወቀው የኮሮና ቫይረስ የተገኘባቸው አዲስ ሰዎች ቁጥር ሰላሳ ሁለት ነው ብለዋል። ሁሉም ከሌሎች ሀገራት ወደ ቻይና እየተመለሱ እንዲሆኑም ተጠቁመዋል። በቫይረሱ የሚያዙና የሚሞቱ ሰዎች ቁጥር እየቀነሰ መሆኑ እየተሰማው በማዕከላዊ ሁበይ ግዛት ውስጥ የሚገኙ ባለስልጣናት በውሃን ከተማ ላይ ተጥሎ የነበረውን የእንቅስቃሴ ገደብ ቀስ በቀስ ለማቅለል ስለማቀዳቸው ባሰሙበት ጊዜ ነው። ውሃን ለመጀመሪያ ጊዜ ቫይረሱ የተገኘባት ከተማ መሆኗ ይታወቃል። ቻይና በአጠቃላይ 80000 ሰዎች በቫይረሱ እንደተጠቁ 3331 ሰዎች ደግሞ በቫይረሱ እንደሞቱ መዝግባለች። ቫይረሱ ቢኖርባቸው ምልክቱ የማይታይባቸው ነገር ግን ወደ ሌሎች ሊያስተላልፉ የሚችሉ 1033 በሽተኞች በለይቶ ማቆያ ውስጥ እንደሚገኙም ይፋ ተደርጓል። ከእነዚህ መካከል 18ቱ በሁበይ ግዛት ይገኛሉ። አድማጮች ለአሁን ያሉና አጫጭር ዜናዎች እነዚህ ናቸው። ሀብታሙ ስዩምን ለዜናዎቹ እናመሰግናለን። የምትከታተሉት ከአሜሪካ ድምጽ ራዲዮ ጣቢያ የሚተላለፍላችሁን የጋቢና ቪዮ መሰናዶ ነው። አሁን በቀዳሚነት ወደ ያዝ ነው ዘገባችን እንለፍ። የጤና ወግ ከሕክምና ጋር የተያያዙ የተሳሳቱ መረጃዎችን ለመቀነስ እና ሀቅ ላይ የተመሰረቱ መረጃዎችን ለማዳረስ የተቋቋመ የበይነ መረብ ላይ አውታር ነው። የቀደመው የመስራቾቹ እቅድ በየሁለት ሳምንቱ መረጃዎችን ማዳረስ ቢሆንም የኮሮና ቫይረስ ስርጭትን ተከትሎ በየቀኑ እና በየሰዓቱ በማህበራዊ ገጾች በኩል በድምፅና በጽሁፍ መገናኛዎች መረጃን እያቀበሉ ይገኛሉ። ሀብታሙ ስዩም ከአውታሩ መስራቾች ጋር ቆይታ አድርጓል። እንግዶቹ ራሳቸውን በማስተዋወቅ ይጀምራሉ። እኔ ዶክተር ፍጹም ጥላውን እባላለሁ። የውስጥ ደዌ ስፔሻሊስት በአሁኑ ሰዓት የኩላሌት ህክምና እያደረኩ ነው ፊላደልፊያ ውስጥ የምንሰራው ቶማስ ጀፈርሰን ዩኒቨርሲቲ እኔ ዶክተር ኤርሚያስ ካጫ እባላለሁ በአሁኑ ሰዓት የውስጠዌ ሀኪም እና በዋይል ኮርኔል ሜዲካል ሴንተር የሳምባና የጽኑ ህክምና ፌሎ ነኝ ሁለታችሁንም እጅግ በጣም አመሰግናለሁ እንግዲህ ለወትሮ መፍትሄ ፈላጊዎች ነበሩ የሀኪሞችን በር የሚያንኳኩት እናንተም መርሃ ግብር የሰማ ደግሞ ሀኪሞች ወደ መፍትሄ ፈላጊዎች መጥተው መረጃ ሊያቀብሉ ሲሞክሩ ያያል ዶክተር ኤርሚያስ የዚህ መርሃ ግብርን አጀማመር እስቲ ባጭሩ ያስቃኙን እኔ እንግዲህ ብዙ ጊዜ ጊዜ ያው በስራም ሰዓት ረፍት ሲመረኝ፣ እንዲሁም በረፍት ሰዓቴ ፖድካስቶች ያዳምጣለሁ እና ጥሩ መረጃ ያላቸው ባለሙያዎች የሚያቀርቧቸው ብዙ ነገሮች በሌላዎች ቋንቋዎች አሉ እና በአማርኛ ለኛ ህዝብ የሚሆን ነገር ግን በተለይ ጤና ላይ ብዙም ነገር የለም። ተጨማሪም ደግሞ አንዳንድ መረጃዎችን ሳይ በሶሻል ሚዲያም ላይ ሙሉ በመረጃ የተደገፉ ሳይሆኑ አሳሳች መልክቶችን አያለው እና ለምን እኔ የራሴን ነገር ይሄን ነገር ባረግ አብሮ የሚሰራ ሰው ባገኝ በሚል ሀሳብ ነው ይሄን ነገር የጀመርኩት እና ፍጹምንም ሄጅ ሳናገረው በጣም ሀሳቡን ወዶት ነው የተቀበለው። ያው ኤርሚያስ እንዳለው መረጃ ማቀበል አንድ በጣም ወሳኝ ወይም ደግሞ አስፈላጊ መስሎታል። ሰሩ ጥናቶች አሉ። ለምሳሌ እዚህ ሀገር ስንኖር የተለያየ እንግሊዝኛ መናገር የማይችሉ የተለያዩ ህብረተሰቦች ወደ ሆስፒታል ወደ ክሊኒክ ሲመጡ የሚያገኙት አገልግሎት እንደ ሌላው ሰው አይደለም። የቋንቋ ልዩነት ሁል ጊዜ ችግር ይፈጥራል። ጥናቶችም እንዳሳዩት በሆስፒታል ውስጥ ሲኖራቸው የሚኖራቸው ውጤት ከሌላው የባስ ነው እና ሰው በቋንቋ እና በሚሰማው ነገር ሕክምና ካላገኘ ይጎዳል። ያን ደግሞ መጀመሪያ ስናስበው እዚህ ሀገር ላለው ሰው በአማርኛ ወይም መስማት የሚችል ቋንቋ የሆን ነገር እናዘጋጅ፣ ጥሩ ነገር እንስጥ። እንደ ሀገራዊ ግዴታም እንደ ኃላፊነት የሚወሰድ ነው እና የናስታ ጉዞ ሲመጣ እኔ ዌብሳይትም እያሰብ ስለነበረ አንድ ላይ አድርገን ለሰው ጥሩ የተጠና መረጃ ለማቅረብ ነው ትን ያለው። በእርግጥ ሰዓት ይፈልጋል። ከስራ ሰዓት ሮጠን ነው አንዳንዴ እስከ ሌሊት አምሽተን እስከ ኩሌሊት ላይ የምንቆይበትን ጊዜ አለ። ይሄን ነገር ለመስራት ግን ደስ ብሎን የሆነ ነገር ማድረግ ስለቻለን ደስ ብሎ የምናደረገው ነገር። ለመጀመሪያ ጊዜ ስለዚህ መርሃ ግብር የሚሰሙ አድማጮች ሊኖሩ ስለሚችሉ በእስካሁኑ ሂደት በምን በምን ጉዳዮች ላይ መረጃዎችን ሰጣችሁ? ምን አይነት ጉዳዮች ላይ ነውስ የምታተኩሩት? እስካሁን እንግዲህ የደም ግፌ፣ ኮሌስትሮል፣ በሽታ ቅርፍ ችግሮች የሚሉት ሀሳቦች ላይ አተኩረን ነበረ። በመሀል እንግዲህ ኮሮና ቫይረስ የሚለው ነገር መጣና ብዙውን ጊዜ የባለፉትን ጥቂት ወራት ኮሮና ቫይረስ ላይ ነው እያተኮር ነው። በሽታው አመጣጥ የምልክት ስሜቶች፣ እንዲሁም ምን ማድረግ አለብን የዕለት ተዕለት አኗኗራችን ጨምሮ ድንገት ሰው ሕይወቱ ቢያልፈስ እንዴት ይሆናል የሚሉ ነገሮች በአጠቃላይ በብዙ አንገል ከሌሎች ጓደኞቻችን አገር ቤትም ሉ እዚህም ካሉ ጓደኞቻችን ጋር በመሆን በዛሬ ነው ሞር እየሰራ ነው የነበረው። የእናንተ መርሃ ግብር ሲጀመር በየሁለት ሳምንት የሚደመጥ የድምፅ ስርጭት እንዲሆን ነበር። የኮሮና ቫይረስ ስርጭት ከተሰማ በኋላ ግን ተከታታይ፣ አንዳንዴም በየቀኑ አንዳንዴም ደግሞ በየሰዓታቱ ክፍተት የተለያዩ መረጃዎችም በገጾቻችሁ ስታዳርሱ አያለው። ምናልባት የዚህ በሽታ መፈጠር የዚህ በሽታ ስርጭት በእናንተ ላይ ያልተጠበቀ ኃላፊነት ጨምሯል ማለት እንችል ይሆን? ዶክተር ፍጹም፣ በጣም በትክክል የገለጽ እኛ ስንጀምር ብዙም አልቆየንም። ሜይቢ አንድ ወር ተኩል ሁለት ወር ቢሆን ነው ስንጀምር ቀስ ያለን እንድንገር በደንብ እየጻፍን ቀስ ያለን እንሄዳለን የሚል ጊዜ አስበን ነበር የጀመርነው ግን በመሀል ወረርሽኝ ሲመጣ ደግሞ ሰው መከታተልም ስለመጀመረ ደግሞ ያለውም ወረርሽኝ ደግሞ እዚህም ሀገርም ከቤትም በጣም በብዙ መልኩ ሰውን እንደሚጎራ ስለምናቅ ኃላፊነት ስሜትም ተሰምቶናል። ስንጀምር ለሁለት ነበር የጀመርነው ግን ሁሉም ሰው በሙያው የራሱን እንዲናገር በማሰብ በአሁኑ ሰዓት ከ ወደ አስራ ሁለት የተለያዩ የሕክምና ባለሙያዎች የጣወቅ ውስጥ አካትናል። በምግብ ዙሪያ የሚሰራ የሕፃናት ስፔሻሊስት አለ። የውስጥ ደዌ ስፔሻሊስት አለ። የልብ ሕክምና ስፔሻሊስት አለ። ብዙዎቹን በትውውቅና በጓደኝነት የምናውቃቸው፣ ግን መልካም ፈቃዳቸው ሆኖ እንሰራለን ያሉን አብረን ለመስራት የተስማሙ ጓደኞቻችን ናቸው ና እነሱም አግዘውን በየቀኑ አስፈላጊውን ነገር ለመጻፍና እንትን ለማለት ችለናል። የከፈትንበት ጊዜና የጀመርንበት ጊዜ ከዚህ ወረርሽኝ መገጣጠሙ ኃላፊነቱን ቢጨምርም የሆነ ነገር እየተወጣ ነው የሚል ስሜት በተለይ ደግሞ ብዙ የተሳሳቱ መረጃዎች ይወጣሉ፣ ወረርሽኝ ላይ በየቀኑ እኔ በራሴ ስልክ ላይ ከሰዎች የሚላኩልኝ ሳያቸው ብዙ የተሳሳቱ ነገሮች አሉ። እነዚህ ነገሮች ካላስተካከልና መረጃ ካላወጣን ሰው ሊጎዳ ይችላል፣ ሊሳሳት ይችላል፣ ይሄን ተቀብሎ ብዙ ጥፋት ሊደርስ ይችላል የሚል ስሜት ስላለ እርጀንሲ ስሜት አለ። ይህን ነገር ቶሎ እናስተካክል፣ እንጻፍ የሚነገር አሉና እርስ በርስ እየተነጋገርን ብዙ ነገር መስራት ችለናል። በምዕራባውያኑ ሀገራት የሚኖሩ ኢትዮጵያውያን እርግጥ ነው የኢንተርኔቱ ሽፋን ስለሚኖራቸው እናንተንና መሰል መርሃ ግብሮችን ለመስማት እድሉ አላቸው፣ ሁኔታዎች ይፈቅዱላቸዋል። በዚያው ልክ ደግሞ በገጠሪቱ ኢትዮጵያ ውስጥ የሚኖሩ በርካታ ሰዎች ደግሞ የጤና ምክር፣ የጤና ድጋፍ ፍለጋ ውስጥም መሆናቸው ይታወቃል። መረጃችሁ እነዚያን የህብረተሰብ ክፍሎች እንዲደርስ ያቀዳችሁት ነገር አለ ወይ? የመጪው ዘመን ህልማችሁ በዚህ ጉዳይ ምን ይመስላል? ዶክተር ኤርሚያስ ወደ እርስዎ ልምጣ። ዶክተር ፍጹም ሊጨምሩበት ይችላሉ ከዚያ በኋላ። እኛ እንግዲህ እስካሁን በራሳችን በኩል ያደረግነው ነገር የለም፣ ግን ብዙ ባለሙያዎችና የሚዲያ ሰዎች ሲጠይቁን ግን እኛ ጋር ያሉትን መረጃዎች በራሳቸው መረጃ መረብም እንዲሁም ቻናሎች ማሰራጨት እንደሚችሉ እና ለሚችለው ሰው ሁላ ማድረስ እንደሚችሉ ነግረናል። እንግዲህ ከጊዜ ሂደት ይሄ ወዴት እንደሚሄድ አላውቅም። ግን የበለጠ ሰው ላይ መድረስ ብንችል፣ የበለጠ ሰው ማስተማር ብንችል ደስ ይለኛል። አው ያነሳ ሀሳብ በጣም ጥሩ ነው። እኛም ተሰምቶናል። ብዙ ነገር ለምሳሌ ከኢንተርኔት ጋር የተያያዙ ናቸው ፕሮግራሞቻችን ወይ ዌብሳይት ላይ ነው ወይ ፌስቡክ ላይ ወይ በቴሌግራም ነው። ይሄ ወይ ስልክ ይፈልጋል ወይ ኢንተርኔት ይፈልጋል። ያንን ለማካካስ አንዳንድ የሬዲዮ ፕሮግራም ሰዎችን ማግኘት ሞክረናል። በዚህም ተቸገረ ፌም ላይ የሚሰሩ ሰዎችም የተወሰኑ ፕሮግራማችንን መውሰድ ጠይቀው ፈቃደኝነታችን ነግረናቸዋል። እንደውም መጠየቅ አይገባችሁም ካገኛችሁ ሰዓት ይህን ማስተላለፍ ትችላላችሁ። ምክንያቱም አላማችን ይሄ ሰው እንዲሰማው ስለሆነ በማንኛውም ሰዓት ይሄ ነገር ካገኛችሁ እንድታስተላልፉት ብለን እንትን ብለናል። ኢትዮጵያ ውስጥ አሉ አንዳንድ ጋዜጦችንም እንትኖችንም በትዊተርም ይሁን በሌላ ሚዲያ ላይ ስናገኛቸው ይህንን የእኛም መረጃ እንዲጠቀሙ ሀሳቡን እንሰጣቸዋለን። ተቀብለውትም የሰሩት ሰዎች አሉና ምናልባት እንግዲህ ብዙ እየሰራን ስንመጣ ከሰዎች ጋር መወር ስንተዋወቅ፣ በሬዲዮ እንዲተላለፍ እንፈልጋለን። ሰው ብዙ እንዲሰማው ስላለ ማለት ነው በዚህ አጋጣሚም ይህን የሰሙ የሬዲዮ ሰዎች እናንተንም ጨምሮ ማስተላለፍ የምትፈልጉት ነገር ካለ ከኛ ላይ ለመውሰድ ሁልጊዜ በራችን ክፍት ነው። ቆይታችንን ከመደምደሜ በፊት መቼም ከሐኪም ጋር ተገናኝተህ የሐኪም ምክር ሳትጠይቅ ተመለስክ ብላችሁ እንዳታስወቅሱኝ እንዳልወቀስ ሰሞነኛው የኮቪድ አስራ ዘጠኝ የኮሮና ቫይረስ ወረርሽኝ እናንተም እየተከታተላችሁ መረጃ እያቀበላችሁ ትገኛላችሁ። ከዚህ ጋር ተያይዘው አድማጮቻችን በየቤታችሁ የሚገኙ ቢያደርጓቸው ወይንም ደግሞ ቢተገብሯቸው የምትሏቸውን በዚሁ አጋጣሚ እንድታስተላልፉ ልጠይቅ። እኔ እንግዲህ የምለው ነገር ምንድን ነው? ይሄ በሽታ አደገኛ ነው። ጥሩነቱ ግን መከላከል ይቻላል። ከመያዝ በፊት መከላከሉ ጥሩ መንገድ ነው። እጃችንን መታጠብ፣ ሰዎች መካከል ያለውን ዲስታንስ ወይም ደግሞ ክፍተት መጠበቅ፣ በተለይ እዚህ ሀገር ወይ ፐብሊክ ትራንስፖርት የምንጠቀም ጊዜ አፋችንና አፍንጫችንን በመሸፈን በማስክ ካልሆነ ወይም በአንዳና ነገር ማለት ነው። እንደ ሰርግ በሚሆን ነገር አፍና አፍንጫ መሸፈን፣ እነዚህን ነገሮች ብናረግ ከበሽታው ራሳችንን መከላከል እንችላለን። ኢትዮጵያ ውስጥም በቅርብ እንዳየነው ባሉ ሰዎች ከዚህ ጋር ተያይዞ ሞተውልና ቁጥር ሊጨምር ይችላል። በዜና ላይ እንደምታዩት በጣም ብዙ ሰው እየሞተ ነው እና ይሄ ነገር በጣም በጣም አደገኛ ነው። ልብ ብላችሁት መደረግ ያለበት ነገር በእኛ አቅም አንዳንድ በእኛ ሀገር አስቸጋሪ ሊሆን ይችላል። ቤት በት ብዙ ሰው የዕለት ተዕለት ኑሮ ለማሸነፍ አስቸጋሪ ሁኔታ ሊሆን ይችላል። ምናልባት ከመንግስትም ጋር ተመካክሮ እንደዚህ አይነት ነገሮች አማራጮች ቢዘጋጁ ጥሩ ነው። ግን ያለው አማራጭ ከዚህ በሽታ ራሳችን ለመጠበቅ አንደኛ ቤት መቀመጥ ነው። የምንችል ከሆነ አቅሙ ካለን ቤት እንቀመጥ። እኛም ራሳችን እንደዚህ አይነት እንትኖችን እያደረግን ነው። ከተማ ውስጥ እዚህ ብታዩ በሁሉም ሰው አይንቀሳቀስም። እና በተቻለ መጠን መውጣት ከሌለብን ቤት እንቀመጥ። ሁለት በተቻለ መጠን እርስ በርስ አለመቀራረብ፣ ተጋፍቶ ለመሄድ በታክሲ መሄድ ካለብን ቅርብ ከሆነ በእግር መሄድ እንደዚህ ኢቨን ሩቅም ቢሆን ማድረግ ነው። ምክንያቱም ከህይወታችን የሚበልጥ ነገር የለም። ሀብታሙ ስዩ ምንም እንግዶቹንም በጋቢና ቪኦኤ አድማጮች ስም እናመሰግናለን። አድማጮች ወደ ተከታዩ ዘገባችን እናልፋለን። ኮቪድ-19 ስርጭትን ለመቆጣጠር የኢትዮጵያ ጤና ጥበቃ ሚኒስቴር ከሰሞኑ የተመረጡና በስራቸው ጸባይ ምክንያት ለቫይረሱ ተጋላጭ የሚሆኑ ያላቸውን የህብረተሰብ ክፍሎች ለመመርመር መዘጋጀቱን አስታውቋል። ኤደን ገረመው ዝርዝር አላት። በህክምና ዘርፍ፣ በህዝብ ትራንስፖርት እንዲሁም በሆቴሎች ዙሪያ የሚሰሩ ግለሰቦች ከስራ ጸባያቸው አኳያ በሚፈጠር ቅርርብ ምክንያት ከሌላው ህብረተሰብ በተለየ ለኮቪድ-19 ተጋላጭ የመሆን እድላቸው ከፍ ያለ ነው። ዶክተር ተገኔ ረጋሳ በጤና ጥበቃ ሚኒስቴር የኮሚኒኬሽን ዘርፍ ኃላፊ ናቸው። መጀመሪያ ቫይረስ ተጋላጭ ያልሆነ ያካ የቫይረስ ቀለም አይለይም፣ ጾታ አይለይም፣ ግን ያለይም ሁሉም የመረሰክብን ልዩ የሚችል ቫይረስ ነው። ከዚህ በዋናነት መያዝ ያለበት ሁሉም ተጋላጭ ነው የሚል ዋናውኛ ህብረተሰባችንን መያዝ ያለበት ሰው አውቆ በዚያው ልክ ራሱ እንዲቀላቀልና በሽታውንም ለመቆጣጠር በሚደረገው ጥረት ውስጥ ተሳታፊ እንዲሆንና የድርሻውን እንዲወጣ ነው እኛ መልእክት የምናስተላልፈው። ከምርመራ አንጻር ያው እንደ ሀገራችን በተቻለ መጠን የምርመራ አቅማችንን እያሳደን ነው ያለ ነው ዞ ሀገራችን ላይ የኮቪድ አስራ ዘጠኝ ወይንም ደግሞ የኮሮና ቫይረስን መለየት ስራ ሲሰራ ነው የቆየው። አሁን በቅርብ ጊዜ ደርስ አዲስ አበባ ላይ ምን እያደረግን ነው? አሁን ያቀና ወቅት በሁሉም ወረዳዎች ላይ ወደ መቶ ሀያ አካባቢ ወረዳዎች ነው ያሉት። በእያንዳንዱ ወረዳ ላይ ወደ አምስት አምስት ቲም አዋቅረናል። የመሰርቤላንስ በየቤት ለቤት ሲሄዱ እዛ ቲም ውስጥ የተለያዩ ድል ያካተተ ነው የጤና ባለሙያዎች ወይም ደግሞ የጤና ዲስቲንግ ሰራተኞች እንዲሁም ከወረዳ እና ከዋናው ከጤና ሚኒስቴር ጀምሮ የሚዋቀሩ ቲሞች ያሉ የቀጥታ አካሎም እዚያ ውስጥ ሊኖር ይችላል እና ይሄኛው ትን ቤት ለቤት እየሄደ ይህን የሚያሽ አራሪቲ የሚባል ቲም ደግሞ አለ። እንደ ሁሉም ክፍለ ከተማ ላይ የተዋቀረው ከእነሱ ጋር የሚያገናኝ ኮቪድ አስራዘጠኝ ቫይረስ ምልክት የሚታይባቸውን የመለየት እና ወደ ቲም የማስተላለፍ ይሄ ቲም ደግሞ የተዋረድ በተዋቀረው ስትራክቸር መሰረት ከዚህ ከላቦራቶሪ ጋር የሚያገናኙ ወይም ደግሞ የትክክለኛ የበሽታው ምልክት የሚታይበት ካለ ወደ ለይቶ ያን ያስገባ ይሄንን እያጣራ የሚያስገባ በዛው ልክ መመመር አቅማችንን የምናሰፋበትና ህብረተሰቡ ጋር የመድረስ ይህንን በሽታ የመለየት በሽታው የተገኝባቸውም ካለ ደግሞ ወደ ሕክምና ማዕከል ሕክምና የሚያገኙበት የሕክምና ክትትል እንዲደረግላቸው በዚህ መልኩ ነው ለማስፋት ያሰቡ። ዶክተር ተገኔ ህብረተሰቡ ከዚህ ቀደም የነበረውን መደናገጥ ትቶ አሁን ላይ ምርመራንም ሆነ ለይቶ ማቆያም በተመለከተ ግንዛቤ እንዳለው ጠቅሰው ለዚህ ደግሞ በተለያየ ዘርፍ የሚሰሩ ተጽዕኖ ፈጣሪ ሰዎች ጉልህ ድርሻ እንዳላቸው ይጠቅሳሉ። ሽና ዝግጅነት እስካሁን ያለው ሁኔታ ጥሩ ነው ማለት እንችላለን። ሰው በፊት አካባቢ ላይ የመደናገጥ አንዳንዱ እስከ ማምለጥ እስከ መጥፋት ያጋጠመ ሁኔታ ያው በሚዲያ ላይ ሰብታቸዋል። ይሄ አጋጥሞ ነበረ። ሁን አሁን ግን ሰው እየተረዳ በሚዲያ የሚተላለፉ መልዕክቶች በተለያዩ ቻናሎች በመጠቀም እኛም በምናስተምሮ የግንዛቤ የማስጨበቅ ስራ ሰው አሁን መደራገጥ አስፈላጊ አይደለም ይልቅስ ጠበቅብን እንደሻ መወጠር መመመር ካለብን መመመር ና ጤናማ መሆናችንን ከቫይረሱ መሳ መሆናችንን ማወቅ በራሱ ትልቅ ስራ እንደሆነ እያስተማር ነው ያለ ነው። እንግዲህ ከጊዜ ወደ ጊዜ የባህሪ ለውጥ እየመጣ እንዳለ ማየት ይቻላል። ግን ደግሞ አሁንም ብዙ የሚቀሩ ስራዎች አሉ። ለምሳሌ የፊዚካል ዲስታንሲ አካላዊ መራራት እና የማህበራዊ መስተጋብሩ ላይ አሁንም በጣም የሚቀሩ ብዙ ስራዎች ይጠብቁናል። ይህም ከሚመለከተው አካል ጋር እና ከእያንዳንዱ ዜጋ ጋር ሆኖ የሚያውቁ የማያውቀውን፣ የተገነዘበው ያልተገነዘበውን እንዲያስረዳ ጥረቶች እያደረግን ነው ያለ። ነው የኪነጥበብ ባለሙያዎች በጣም ብዙ እያገዙ ነው ያሉት የሃይማኖት አባቶች፣ የታዋቂ ሰዎች እና የመንግስት ደረጃ ያሉ የመንግስት የኃላፊዎች አመራሮች በተነሳሽነት በኤመርጀንሲ ሞድ ውስጥ ገብቶ ህብረተሰቡን በማስተማር እና በማንቃት ስራ ላይ ብዙ ስራዎች እየተሰሩ ያሉት ኢቪን የአክቲቪስቶች ራሳቸው ፖለቲከኞች ራሳቸው በዚህ በኮቪድ አስራ ዘጠኝ ላይ ትኩረት በመስጠት ሚቻላቸውን እያደረጉ ያለ ዶክተር ተገኔ አሁን ላይ መንግስት ግንዛቤ ማስፋፋትና መመርመር እንዲሁም የምርመራ መሳሪያዎችና ማገዛዎችን ማሰባሰብ ላይ በሰፊው እየሰራ እንደሆነም አክለዋል። ለአሜሪካ ድምጽ ሬዲዮ ኤደን ገረመው ዋሽንግተን ዲሲ። ኤደልን፣ ለዘገባዋ እናመሰግናለን። ወደ ተከታዩ ዘገባችን ስናልፍ ኮቪድ-19 እና የኢትዮጵያ ምርጫን የተመለከተ ይሆናል። የኢትዮጵያ ብሔራዊ ምርጫ ቦርድ ኮቪድ-19 ባሳደረው ሁሉን አቀፍ ተጽዕኖ ምክንያት ቀደም ሲል ይፋ ያደረገውን የሁለት ሺህ አስራ ሁለት አገር አቀፍ ምርጫ መርሃ ግብሩን ሰርዞ ለፓርላማው ውሳኔውን አስገብቷል። ይህ ምርጫ የማይካሄድ ከሆነ የሀገሪቱ ህገ መንግስታዊ አሰራር ምን ይሆናል? ለዚህ ችግር እንዴት ያለ ህጋዊ መፍትሄዎች ይኖራሉ? ከዚህ ውጭስ መፍትሄ ይኖራል? መለስካቸው አመሃ እነዚህንና የመሳሰሉ ጥያቄዎችን ይዞ በአዲስ አበባ ዩኒቨርሲቲ የህገ መንግስት ህግ መምህር ከሆኑት ከአቶ ሙልጌታ አረጋዊ ጋር ቆይታ አድርጎ ነበር። ውይይቱ እንደሚከተለው ይቀርባል። እንግዲህ ባለፈው ሳምንት ምርጫ ቦርድ በወጣው መግለጫ ኮሮና ቫይረስ ባሳደረው ሁሉ አቀፍ ተጽዕኖ ሳቢያ ቀደም ሲል ይፋ ያደረገውን የምርጫ 2012 መርሃ ግብር መሰረዙን አስታውቋል። ምርጫው የማይካሄድ ከሆነ ምን ይሆናል? ምርጫው የማይካሄድ ከሆነ አሁን ስልጣን ላይ ያለው ፓርላማ መስከረም ላይ ስልጣኑ ሲያበቃ ከስልጣን ወርዶ ኢትዮጵያ መንግስት አልባተላለች ማለት ነው። ይሄ ከሆነ ታዲያ ህገ መንግስታዊ ክፍተት አይፈጠርም እንዴ? ምን ሊሆን ይችላል? ይፈጠራል። ከዛ በፊት ከመስከረም በፊት ሌላ እርምጃ ካልተወሰደ በእርግጥ ህገ መንግስታዊ ክፍተት ሊፈጠር ይችላል። ታዲያ ምን ምን ሊደረግ ይችላል ነው የሚሉት። እርስ ይሄ እንደሚመስለኝ ምናልባት እንግዲህ ህገ መንግስት ነው አለ፣ የሀገሩ የመጨረሻው ህግ ትክክል። እና ህገ መንግስት ሁለት ፖሲብል መፍትሄዎች ያስቀምጣል ቢያንስ ማለት ነው። እና እኔ የሚታዩኝ አንደኛው ለምሳሌ ከዛ ፊት ጠቅላይ ሚኒስትሩ ፓርላማውን መበተን ይችላሉ ከፈለጉ እና ፓርላማው ለመበተን ፈቃደኛ ከሆነ እንደዛ በዛ መልኩ ፓርላማው ከተበተነ ጠቅላይ ሚኒስትሩ ፓርላማውን ጠይቀው ፓርላማው ተስማምቶ ከተበተነ እሱ ሌላ ምርጫ ተደርጎ ሌላ መንግስት እስኪመጣ የስድስት ወር ጊዜ ይሰጣል። ስለዚህ ለምሳሌ ነሐሴ አካባቢ ወይም መቀረም አካባቢ ቢበተን ተጨማሪ ስድስት ወር ይሰጠሃል ማለት ነው። ሶ በዛ ስድስት ወር ጊዜ ውስጥ የሆነ ለጊዜው ኬርቴከር ጋቨርንመንት የሚባል ለጊዜው ስልጣንን ይዘው የሚቆይ የመንግስት ፕሬዚዳንቱ አንዴ እንዲ ደራጅ ያደርጋሉ። ሶ በዛ መልኩ የህ ደራጀ መንግስት ምንም ህግ ማውጣት አይችልም፣ የነበረ ህግንም መሻር አይችልም። ዝም ብለው ብቻ የእለት ተእለት ስራ የመንግስት ስራ እየሰራ ይቆያል። ከዛ ምርጫ በተካሄደው ምርጫ በተካሄደ በአንድ ወር ውስጥ መንግስት ይፈጠራል ሌላው አማራጭ የአስቸኳይ ጊዜ አዋጅ ማወጅ ነው የአስቸኳይ ጊዜ አዋጅ ምንድነው የሚያደርግልህ ከታወጀበት ሰዓት ጀምሮ አሁንም ለምሳሌ ነሐሴ ወይም መስከረም ቢታወጅ ስድስት ወር ይሰጣል ቢያንስ ማለት ነው ሰው ለአስቸኳይ ጊዜ አዋጁ መታወጅ ምክንያት የሆነ እስካልጠፋ ድረስ ይቀጥላል ማለት ነው ስለዚህ እሱም ሀገሪቱን በኮማንድ ፖስት ስር ያስቀምና ፓርላማም ባይኖር ኮማንድ ፖስቱ መንግስት ሆኖ የአስቸኳይ ጊዜ አዋጅ መንግስት ሆኖ ለስድስት ወር ያስጌድሃል ማለት ነው። እና እነዚህ ሁለት ነገሮች ናቸው ያሉት። ከስድስት ወር በኋላ የሚፈጠረው በአዋጅ። ስለዚህ አዋጅ የፈጠረ አዋጅን የፈጠረው ወይም አዋጅን ያወጀው ፓርላማ ለዘላለም ስልጣን ላይ መቆየት የለበትም ያ አዋጅ ዋጋ ኖሮት እንዲቀጥም አዋጅ አንድ ጊዜ ከታወጀ በሌላ ፓርላማ ወይም ባወጀ ፓርላማ እስካልተሻረ ድረስ ይቀጥላል። ይህኛውም የአስቸኳይ ጊዜ አዋጅን በተለይ ለመጀመሪያ ስድስት ወራት አዋጅ ስለሆነ አዋጅ እሱን ያወጀ ኃይል እንኳን ከስልጣን ቢወርድ ፓርላማ ማለት ነው፣ ፓርላማ እንኳን ከስልጣን ቢወርድ አዋጁ አንድ የታውጀዋልና አዋጅ ይቀጥላል ማለት ነው። አሁን ስቴት ኦፍ ኢመርጀንሲ ማለት ምን ማለት ነው ነው ዋና ቁም ነገር። የአስቸኳይ ጊዜ አዋጅ ማለት በመደበኛ የህግ አሰራር ፍርድ ቤቶች ስራቸውን መስራት በማይችሉበት ደረጃ ሲወድቁ አገር በተለመደው መደበኛ አካሄድ የህግ አካሄድ መሄድ ሲያቅተው ኢመደበኛ የሆነ አካሄድ የምታስተናግድበት ወቅት ማለት ነው እና ይሄ ስቴት ኦፍ ኢመርጀንሲ የመንግስት አይነት ነው፣ መንግስት ነው። ምን ማለት ነው? ህገ መንግስታዊ የነበረውን መንግስት ለጊዜው አቁሞ ህገ መንግስታዊ ያልሆነ ምን ማለት ነው? ህገ መንግስቱ ያላሰበው ኖርማሊ በመደበኛ መልክ መንግስትን አዋቅሮ አዋቅ የምትሄድበት መንገድ አሰራሲል መደበኛ ያልሆነ በህገ መንግስቱ ተፈጥሮ ህገ መንግስቱን ራሱን ስራ ላይ እንዳያዝ የሚያደርግ የመንግስት አይነት ነው። ግዘት ሊመርጭ ይችል መንግስት ነው የመንግስት አይነት ነው እና ይህ መንግስት የአስቸኳይ ጊዜ አዋጅ የፈጠረው መንግስት በኮማንድ ፖስት ነው የሚመራው እና ጠቅላይ ሚኒስትሩ ይመሩታል። ግን አመራሩ ልክ እንደ ወታደራዊ መንግስት ነው። ምክንያቱም ህገ መንግስት ራሱ ሰስፔንድድ ይሆናሉ። አብዛኛው የህገ መንግስት አንቀጾች ሰስፔንድድ ይሆናሉ ከአራት አንቀጾች በስተቀር። አንዴ ከተፈጠረ በኋላ ምንድን ነው የሚለው ስድስት ወር ሲሞላው አዋጁ ወደ አወጆ ፓርላማ ተመልሶ ኮማንድ ፖስት ማለት ነው፣ ተመልሶ ስድስት ወር ሰታችሁ ነበረ። ግን ለስቴት ኦፍ ኢመርጀንሲ ማስፈጠር ምክንያት የሆነው ችግር አሁንም አልተቃለለም፣ ችግሩ እየተቀጠለ ነው እና ከስድስት ወር በላይ ያስፈልገኛል ብሎ አስረድቶ ተጨማሪ አራት ወር ሊሰጠው ይችላል፣ ወይም በየ አራት ወሩ እየተመላለሰ እንዲታደሰለት ሊጠይቅ ይችላል። የሚል ሕጋ ለመንግስታት ይገናል። አሁን እዚህ ጋ ግን ችግሩ ለምሳሌ ካልተወገደ፣ ስድስት ወር ተሰጡት ካልተወገደ፣ ፓርላማ ግን ስለሌለ ሀገሪቱ በኮማንድ ፖስት እየተገዛች ስለሆነ፣ ስለዚህ ወደ ፓርላማ ተመልሰው ስድስት ወር የተቃጥለዋልና አራት ወር ጨምርልኝ እንጂ አይችልም። ምክንያቱም ፓርላማ ያለ አድማጮች ውይይቱ አልተቋረጠም። ክፍል ሁለትን በነገው ምሽት ይዘንላችሁ እንመለሳለን። አድማጮች እንግዲህ የዛሬ ጋቢና ቪኦኤ የመሰናዷችን በዚሁ ተጠናቀቀ። ፕሮግራሙን በመምራት ጽዮን ግርማ፣ በማቀናበር ደግሞ ኤልያስ አስማረ አብሮን አምሽቷል። በነገው ምሽት ተመልሰን እንገናኛለን። ለዛሬ ሰላም፣ በደህና እደሩ። raadioni voe saganta afaan oomoo